cua na Natibula

የአሜሪካ ድምፅ ነው። በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 2 2016 ዓ ም ዝግጅታችን ጀመረ። እስራኤል የአየር ማረፊያዎችን እስራኤል በሚሳኤል አጥቅታለች ስትል ሶሪያ ክስ አሰምታለች።

ከበድ ያለ ጦርነት አይኖርም ብዬ አልገምትም። ሄዝቦላ በእስራኤል ውስጥ መከፋፈል ይኖራል የሚል ግምት ነበረው። ያ ግን አልሆነም። በዚህ ሊበሳጩና ለአጠቃላይ ጦርነት ፍላጎት ሊያሳዩ ይችላሉ። እንዳልኩት በእስራኤል ጥቃት የሚደርስባት ከሆነ ኢራን ሂዝቦላ እንደ ተጠባባቂ ይዞ ለመቆየት ፍላጎት ሊኖራት ይችላል።

የሰማችኋቸው በመካከለኛው ምስራቅ የቀድሞ የአሜሪካ ልዑክ የሆኑትን ዴኒስ ሮስ ነው። በእስራኤል እና በሀማስ መካከል ያለው ግጭት ወደ ቀጠናው እንዳይስፋፋ ያለውን ስጋት አስመልክቶ ዘገባ ይኖረናል። ሌሎች ከዚሁ ጦርነት ጋር የተያያዙ ጥንቅሮችም አሉን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ

ዝግጅት ጽዮን ግርማ ናት። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራሳት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ ደረጀ ልሰዳችሁ።

ጤና ይስጥልን አድማጮች፣ በድጋሜ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሶቹን፣ አይኤምኤፍ የብድር ጥያቄዋን በተመለከተ ከኢትዮጵያ ጋር ተወያየ፣ የግብፁ ኤልሲሲ ወደ ጋዛ መድኃኒት እንዲገባ እንዲረዱ ቴድሮስ አድሃኖም ጠየቁ፣ በኮንጎ ስምንት የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ታሰሩ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን።

ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ሰራተኞች እንደ ኢሮፓ አቆጣጠር ከመስከረም 25 እስከ ጥቅምት 3 2023 ድረስ

ኢትዮጵያን መጎብኘታቸውን ድርጅቱ ትናንት አስታውቋል። ድርጅቱ እንዳስታወቀው ምስራቅ አፍሪካዊቷ የእርስ በርስ ጦርነቱን ለማስቆም የተኩስ አቁም ስምምነት ከተደረሰ አንድ ዓመት ያህል ጊዜ በኋላ አሁንም እርዳታ መፈለጓን ቀጥላለች። በተጠየቀው ፕሮግራም የማሻሻያ ማዕቀፎች ላይ ስምምነት ላይ ለመድረስ በሚቀጥሉት ሳምንታት ውይይቶች ይቀጥላሉ ሲሉ የአይኤምኤፍ የኢትዮጵያ ኃላፊ አልቫሮ ፒሪስ ተናግረዋል።

በተለይም ከመንግስት የገንዘብ ወጪና ገቢ አያያዝና አጠቃቅም ወይም ፊስካል እንዲሁም የገንዘብ ወጪ ማጠናከሪያን ጨምሮ የዋጋ ንረትን ለማርገብና ኢኮኖሚውን ለማረጋጋት ጠቃሚ እርምጃዎች ናቸው ሲል የድርጅቱ መግለጫ አስታውቋል። በአፍሪካ በህዝብ ብዛት ሁለተኛ የሆነችው ሀገር ዝቅተኛ ገቢ ያላቸውን አገራት የመንግስት ዕዳ በሚያዋቅረው ቡድን

20 የጋራ ማዕቀፍ ስር እንደ ኤሮፓ አቆጣጠር በ2021 መጀመሪያ ላይ ሰፊ የእዳ ክለሳ መጠየቋ ተጠቅሷል። ይሁን እንጂ እንደ ኤሮፓ አቆጣጠር ህዳር 2020 የተቀሰቀሰው የሁለት ዓመቱ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት በመቅጠፉና በሚሊዮኖች የሚቆጠሩትን ደግሞ በማፈናቀሉ ጉዳዩ ተወሳስቦ እንደነበር የሮይተርስ ዘገባ አመልክቷል።

የዓለም ጤና ድርጅት ዳይሬክተር ቴዎድሮስ አድሃኖም የግብፁ ፕሬዚደንት ኤልሲሲ በራፋ መተላለፊያ በኩል የሕክምና አቅርቦቶችን ወደ ጋዛ ለማስተላለፍ እንዲረዱ የጠየቋቸው መሆኑን ዛሬ ሊዮን ውስጥ ለጋዜጠኞች በሰጡት መግለጫ ተናገሩ። የሕክምና አገልግሎቶችን የምናቀርብበት መተላለፊያ ወይም ኮሪደር ያስፈልገናል ብለዋል። ዳይሬክተሩ ቴዎድሮስ አክለውም

በጣም ተጨንቄያለሁ። በእስራኤልና በፍልስጤም ህይወታቸውን ላጡና ለቤተሰቦቻቸው የተሰማኝ ልባዊ ሐዘን እንዲደርሳቸው እፈልጋለሁ። ይህ እጅግ በጣም አሳዛኝ ጊዜ ነው ሲሉ የተሰማቸውን ሐዘን ገልጸዋል። ይሁን እንጂ በዚህ ግጭት እርዳታ የሚያሻቸው ሁሉ እርዳታ ማግኘት አለባቸው። ጥበቃ የሚያስፈልጋቸው ሁሉ ሊጠበቁ ይገባል። ብለዋል ቴዎድሮስ። ዳይሬክተሩ አክለውም አሁን ገና ከካይሮ መምጣቴ ነው።

በእርግጥም ትናንት የግብፅን ፕሬዚደንት ኤልሲሲን አግኝቻቸዋለሁ። በራፋው መተላለፊያ በኩል ወደ ጋዛ የህክምና አቅርቦቶችን እንድናስተላልፍ እንዲያግዙን ጠይቂያቸዋለሁ። እሳቸውም ተስማምተውበታል ብለዋል ቴድሮስ። በማጠቃለያቸው እኔ የምጠይቀው ይህንን ነው። አንደኛ ሲቪሎች እንዲጠበቁ፣ ሁለተኛ የሚያስፈልጋቸው ድጋፍ እንዲሰጣቸው፣ የምግብ መድኃኒት፣ አገልግሎት ይሁን ሌሎች የሚያስፈልጓቸው ነገሮች ሁሉ እንዲያገኙ ሲሉ ተናግረዋል።

የተባበሩት መንግስታት ድርጅት ባለስልጣን ትናንት አሙስ ማምሻውን እንዳስታወቁት የእስራኤል ወታደራዊ ባለስልጣናት አንድ ነጥብ አንድ ሚሊየን የሚቆጠሩ የሰሜን ጋዛ ነዋሪ ሲቪሎች ለራሳቸው ደህንነት ሲባል በ24 ሰዓት ውስጥ የሰሜን አካባቢዎችን በመልቀቅ ወደ ደቡብ ጋዛ እንዲሄዱ ማስጠንቀቂያ ሰጥተዋል።

እስራኤል በጋዛ ከተማ ለሚገኙ ነዋሪዎች ጭምር ማስጠንቀቂያውን የሰጠችው በምድር ታካሂዳለች ተብሎ ከሚጠበቀው ጥቃት በፊት መሆኑም ተመልክተዋል። ታጣቂው ሐማስ በበኩሉ ነዋሪዎችን በወራሪዎች በሚነዛው እንዲህ እንደዚህ ባለ አጸያፊና የሥነ ልቦና ጦርነት ፊት በቤታችሁ በጽናት እንድትቆሙ ሲል እያንዳንዱ ነዋሪ በያለበት እንዲቆይ መንገዱን አሶሲኤትድ ፕሬስ ዘግበዋል።

ስጋት የገባቸው አካባቢውን እየለቀቁ ቢሆንም ሌሎች የጋዛ ነዋሪዎች የሐማስ እና የእስራኤል መከላከያ ኃይሎች በሚደርሷቸው ትዕዛዞች በተለይ ዛሬ አርብ ምን ማድረግ እንዳለባቸው ግራ መጋባታቸው ተነግረዋል። በጋዛ ከተማ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ኃላፊ የሆኑት ኢናስ ሀምዳን ለአሶሲየትድ ፕሬስ እንደተናገሩት ይህ ትርምስ ነው፣ ማን ምን ማድረግ እንዳለበት እየተረዳ አይደለም ብለዋል።

የተባበሩት መንግስታት ሰራተኞች ሰሜናዊ ጋዛን እየለቀቁ መሆኑም ተነግሯል። መሄጃ የሌላቸው ሰዎች ከአካባቢዎቻቸው ለቀው እንዲወጡ እስራኤል ዛሬ ያወጣችው ትዕዛዝ ዘር የማጽዳት እርምጃ ነው ሲሉ በተባበሩት መንግስታት ድርጅት የፍልስጤም አምባሳደር ሪያድ መንሱር ዛሬ ማምሻውን ክስ መስርተዋል። አምባሳደር ሪያድ መንሱር ከአረብ አገሮች አምባሳደሮች ጋር ስብሰባ ከመቀመጣቸው በፊት በሰጡት ቃል ሰው ለቆ እንዲወጣ የእስራኤል ወራሪ ኃይሎች

ባዘዙባት ጋዛ ሰሜናዊ ክፍል ውስጥ አሁን ምን እየሆነ እንደሆነ አናውቅም። ሰው ወደየት መሄድ እንዳለበትም አናውቅም ብለዋል። የተባበሩት መንግስታት ድርጅት የጋዛ ውስጥ 340 ሺህ ሰዎች መፈናቀላቸውን አስታውቋል። የተባበሩት መንግስታት ድርጅት ባለስልጣን በወሲብ ብዝበዛ የተወነጀሉ ስምንት የሰላም አስከባሪ ኃይሎች ከስራ ታግደው ምስራቅ ኮንጎ ውስጥ መታሰራቸውን አስታወቁ።

የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱዣሪሽ ትናንት ሐሙስ በኒውዮርክ ለጋዜጠኞች እንደተናገሩት

በዲሞክራቲክ ሪፐብሊክ ኮንጎ ሰላም አስከባሪ ኃይላት በምስራቃዊ የአገሪቱ ክፍል የሚገኝ አንድ ጣቢያ ላይ እንደነበሩና በእረፍት ሰዓታቸው በወሲብ ግብይት በሚታወቅ መጠጥ ቤት ውስጥ ሲዝናኑ እንደነበር መረጃ ማግኘታቸውን ጠቅሰዋል። ይህንን ተከትሎ የተባበሩት መንግስታት ሰላም አስከባሪ ወታደራዊ ፖሊሶች፣ የሥነ ምግባርና የዲሲፕሊን ኃላፊዎች የደረሳቸውን ሪፖርት ለመገምገም ስፍራውን መጎብኘታቸውን ዱዣሪሽ ተናግረዋል።

ያንን የተለየ ጦር ክፍል በሚመለከት በከፍተኛ ወታደራዊ ኃላፊዎችና አዛዦች ዘንድ ከፍተኛ የቁጥጥር ድክመት መኖሩንም ዱጃሪሽ

ጨምረው ገልጸዋል። ስለ ጉዳዩ ዝርዝር ሁኔታ ለመናገር ፍቃድ የሌላቸው አንድ የተባበሩት መንግስታት ድርጅት ባለስልጣን ለአሶሲዬትድ ፕሬስ እንደተናገሩት ስምንቱ የሰላም አስከባሪ ኃይሎች ከደቡብ አፍሪካ የመጡ መሆናቸውና በሰሜን ኪቩ ግዛት በቤኒ ከተማ የሰዓት ላፊን በመተላለፍ ከሴተኛ አዳሪዎች ጋር ፍቃድ በሌለው ቡና ቤት ውስጥ በቁጥጥር ስር መዋላቸውን ተናግረዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አቃቢ ህጎች የኒው ጀርሲው የአሜሪካ ሴናተር ቦብ ሜንዴዝ እና ባለቤታቸው ግብጽና የግብጽ ባለስልጣናት ወኪል ሆነው አሲረዋል ሲሉ የመሰረቱትን ክስ እንደገና አሻሽለዋል።

ትናንት ሐሙስ በማንሃተን ፌዴራል ፍርድ ቤት ተሻሽሎ የቀረበው ክስ ሜንዴዝ ለውጭ ሀገራት ወኪል ሆነው የሚሰሩ ሁሉ በዩናይትድ ስቴትስ መንግስት መዝገብ መመዝገብ አለባቸው የሚለውን የውጭ ወኪሎችን ምዝገባ ህግ ጥሰዋል የሚል ነው። የዩናይትድ ስቴትስ ምክር ቤት አባሉ ሜንዴዝ የተመዘገቡ እንኳ ቢሆን የውጭ መንግስት ወኪል እንዳይሆኑ የምክር ቤት አባልነታቸው የሚከለክላቸው መሆኑ ተመልክተዋል።

በክሱ የተገለጸውና ተፈጽሟል የተባለው ሴራ ከጥር 2018 ሰኔ 2022 የተፈጸመ ሲሆን እንደ ኤሮፓ አቆጣጠር በግንቦት 2019 ሜንዴዝ ባለቤታቸውና የቢዝነስ ተባባሪዋ ኤል ሃና ከግብፅ የስለላ ኃላፊ ጋር በዋሽንግተን ሜንዴዝ ሴኔት ቢሮ ውስጥ ለስብሰባ መገናኘታቸው ተገልጸዋል።

በስብሰባው ላይ እንደ ኤሮፓ አቆጣጠር በ2015 የግብፅ ጦር በዩናይትድ ስቴትስ የሰራውን አፓቼ ሄሊኮፕተር በመጠቀም ባደረሰው የአየር ጥቃት ከባድ ጉዳት የደረሰበትን የአንድ አሜሪካዊ ዜጋ ጉዳይ መወያየታቸውን ክሱ ገልጿል። አንዳንድ የምክር ቤት አባላት በዚያ የተነሳ የግብፅ መንግስት ለተጎዳው አሜሪካዊ ዜጋ ተገቢውን ካሳ ሊከፍል እንደማይፈልግ በመግለጽ ለግብፅ የተወሰነ ወታደራዊ እርዳታ እንዳይሰጥ መቃወማቸውን ክሱ ይገልጻል።

አዲሱ ክስ የተመሰረተው ዲሞክራቱ ሴኔተርና ባለቤታቸው ከሶስት የኒውጀርሲ ነጋዴዎች በውጭ ጉዳይ ላይ ተጽዕኖ ለማሳረፍ የገንዘብ፣ የወርቅ፣ የቅንጦት ተሽከርካሪ ጉቦ ተቀብለዋል ተብለው ከተከሰሱ ጥቂት ሳምንታት በኋላ ነው። ሴኔተሩና ባለቤታቸው ጥፋተኛ አይደለንም ማለታቸው ተዘግበዋል።

በመጨረሻም ጀርመን ውስጥ ሰዎችን በህገወጥ መንገድ ያስተላልፍ በነበረ ሰው ይሾፈር እንደነበር የተጠረጠረ መኪና ፖሊስ እንዳያስቆመው ለማምለጥ ሲሞክር ተገልብጦ ተሳፍረውበት የነበሩት ሰባት ሰዎች መሞታቸውና ሌሎች ደግሞ መቁሰላቸውን ባለስልጣናት አስታወቁ። ከሙኒክ ከተማ ወደ ምስራቅ የሚወስደውን አደጋ የደረሰበት ኤ ናይን ፎር የሚባለው አውራ ጎዳና ሰዎችን በህገወጥ በማስተላለፊያ መስመርነቱ ቀድሞም የሚታወቅ ሲሆን

አሽከርካሪው ዛሬ መኪናውን መቆጣጠር ያቃተው ወደ ኦስትሪያ ድንበር እየነዳ ሳለ እንደነበር ተነግሯል። በተሽከርካሪው ሚኒቫን ውስጥ ህጻናትን ጨምሮ የሱሪያና የቱርክ ዜጎች የሆኑ

ከ20 በላይ ተሳፋሪዎች እንደነበሩ ተገልጸዋል። አሽከርካሪው የማንም አገር ዜግነት የሌለው መሆኑን አሶሲየትድ ፕሬስ ዘግቧል። ከቅርብ ጊዜ ወዲህ ወደ አውሮፓ የሚገባው ፍልሰተኛ ቁጥር እየጨመረ መምጣቱን፣ ለብዙዎቹ ፍልሰተኞች ጀርመን ዋና መዳረሻ መሆኗ በዘገባው ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥቅምት 2ለ 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማኅበራዊ ድኅረ ገጽ

ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባ ንለፍ።

እስራኤል በደማስቆና አሌፖ የሚገኙ የአየር ማረፊያዎችን በሚሳይል መታለች ስትል ሶሪያ ዛሬ ክስ አሰምታለች። ክሱ የተሰማው በእስራኤልና በሀማስ መካከል እየተካሄደ ያለው ግጭት የመካከለኛው ምስራቅ ቀጠናን ወደሚያጥለቀልቅ ጦርነት እንዳያመራ ከፍተኛ ስጋት ባየለበት ወቅት ነው። በሌላ በኩል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጥረት ለማድረግ መካከለኛው ምስራቅን በመጎብኘት ላይ ይገኛሉ።

ትላንትናና ዛሬ እስራኤልንና ዮርዳኖስን የጎበኙት ብሊንከን ወደ ኳታር፣ ግብጽ፣ ሳውዲ አረቢያ ና የተባበሩት አረብ ኤምሬትስም ያቀናሉ ተብሏል። ሄነሪ ሪጅዌል ና ሲንዲ ሴይን ያላኩትን ዘገባ እንግድ ወልድ ያቀርበዋል። የሐማስን ያለፈው ቅዳሜ ጥቃት ተከትሎ እስራኤል 360 ሺህ የሚሆን ተጠባበቂ ጦሯን አንቀሳቅሳ በጋዛ ሰርጥ ድንበር ላይ አስፍራለች። በመቶ የሚቆጠሩ ታንኮችም የተኩስ ትእዛዝ እየተጠባበቁ ነው።

የምድር ውጊያ የማይቀር መስሏል። ኢራን የሐማስ ዋና ደጋፊ ነች። ግጭቱ ወደ ቀጠናው እንዳይስፋፋ ፍርሃት አለ። ባርባራ ስላቪን በስቲምሰን ማዕከል የመካከለኛው ምስራቅ ተንታኝ ናቸው።

እስራኤል በጋዛ ላይ የምድር ወረራ የምታካሄድ ከሆነ የኢራንን ድጋፍ የሚያገኙ የኢራንን ዓላማና በእስራኤል ላይ ያላትን ጠላትነት የሚጋሩ ቡድኖች ወደ ግጭቱ እንዳይገቡ ስጋት አለ። ይህም በኢራን የሚደግፈውንና በሌባኖስ የሚገኘውን ጠንካራውን ነውጠኛ ቡድን ሄዝቦላን ይጨምራል። የእስራኤል ኃይሎች ሰሞኑን ከሄዝቦላ ጋር የሮኬት ተኩስ ተለዋውጠዋል።

የእስራኤል ሚሳይሎች በደማስቆና አሌፖ ያሉ አየር ማረፊያዎችን ማጥቃታቸውንና መንደርደሪያዎችን ማውደማቸውን ሶሪያ ዛሬ ሐሙስ አስታውቃለች። እስራኤል በጉዳዩ ላይ ያለችው ነገር የለም። ከዚህ በፊት ግን ሶሪያ ከኢራን የሚላክ መሳሪያን ለሄዝቦላ እንዲቀርብ ታመቻቻለች ስትል ክስ አሰምታለች። በውስጥ ፖለቲካ በመሪር ሁኔታ ተከፋፍለው የነበሩት የእስራኤል ፖለቲከኞች ከሐማስ ጥቃት ወዲህ የጋራ መንግሥት አቋቁመዋል።

ይህ ለባላንጦቻቸው ጥሩ ዜና አይደለም የሚሉት በመካከለኛው ምስራቅ የቀድሞ የአሜሪካ ልዑክ ደኒስ ሮስ ናቸው። ከበድ ያለ ጦርነት አይኖርም ብዬ አልገምትም። ሄዝቦላ በእስራኤል ውስጥ መከፋፈል ይኖራል የሚል ግምት ነበረው። ያ ግን አልሆነም። በዚህ ሊበሳጩና ለአጠቃላይ ጦርነት ፍላጎት ሊያሳዩ ይችላሉ። እንዳልኩት፣ በእስራኤል ጥቃት የሚደርስባት ከሆነ ኢራን ሄዝቦላ እንደተጠባባቂ ይዞ ለመቆየት ፍላጎት ሊኖራት ይችላል

እስራኤል ጥቃቷን ከጋዛ በተጨማሪ ወደ ሌሎች የኢራን አጋሮችና የእጅ አዙር ጦር ተሳታፊዎች ልታዞር ትችላለች። በሂናም ታሌብሉ ከዲፌንስ ኦፍ ዲሞክራሲስ ፌዴሬሽን። በእርግጥ እስራኤል ወደ ሌላ ቦታ ጥቃት እንደምትሰነዘር መገመት ይቻላል። ወደ ሊባኖስ ብቻ አይደለም። በእርግጥ ያ የሚሆነው ከሊባኖስ ጋር ሶስተኛ ጦርነት ነው የሚሆነው። በእስራኤልና በኢራን መካከል አሁን በተዘዋዋር የሚደረገው የሳይበርና የባህር ላይ ግጭቶች የመስፋፋት ዕድል ይኖራቸዋል።

በለንደን ዩኒቨርሲቲ የመካከለኛው ምስራቅ ተቋም ተንታኟ ሊና ካቲብ እስራኤል በቀጥታ ኢራንን ታጠቃለች የሚል እምነት የላቸውም። ምክንያቱም የሐማስ ግጭት የእስራኤልን አቅርቦት ተፈታትኗል። ለምሳሌ የደህንነት ቢሮውን መመልከት ይቻላል። አሜሪካ አውሮፕላን ተሸካሚ መርከቧን ወደ ቀጠናው አስጠግታለች። ፕሬዝደንት ጆ ባይደን እንዳሉት እርምጃው ለኢራን ማስጠንቀቂያ ነው። ተጠንቀቂ ያልናት ነው ብለዋል ባይደን።

ይህ በእንዲህ እንዳለ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጥረት ለማድረግ መካከለኛው ምስራቅን በመጎብኘት ላይ ናቸው። ትናንትና ዛሬ እስራኤልንና ዮርዳኖስን የጎበኙት ብሊንከን ወደ ካጣር፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬት ስም ያቀናሉ ተብሏል። እስራኤል በጥቃቱ ሕይወታቸውን ያለፈ ዜጎቿን በመቅበር ላይ ነች። ብሊንከን በእስራኤል ቆይታቸው ቤንያሚን ኔታንያሁን ጨምሮ ከከፍተኛ ባለሥልጣኖች ጋር ተገናኝተዋል።

እንዲሁም በጥቃቱ ቤተሰቦቻቸውን ያጡትን አግኝተዋል። በእስራኤል የተገኙት እንደ አንድ አሜሪካዊ ዲፕሎማት ብቻ ሳይሆን እንደ አንድ አይሁድ አባት እና የቤተሰብ ኃላፊም ጭምር እንደሆነ ተናግረዋል። ስቃዩ ከባድ እንደሆነ እንደሚረዱም አውስተዋል። ወደ እስራኤል ይዤ የመጣሁት መልእክቴ ነው ራሳችሁን ለመከላከል አቅሙ ሊኖራችሁ ይችላል

አሜሪካ እስካለች ድረስ ግን አቅሙ ሊኖራችሁ ግድ አይደለም። በፍጹም፣ ሁሌም ከጎናችሁ ነን። ብሊንከን በቆይታቸው ጦርነቱ በቀጠናው እንዳይስፋፋ እንደሚጥሩ አስታውቀዋል። እንዲሁም 150 የሚሆኑ ታጋቾችን ለማስለቀቅም እንደሚጥሩ አስታውቀዋል። ግጭቱ እስካሁን በሁለቱም ወገን በኩል የ2800 ሰዎችን ሕይወት እንደቀጠፈ ተነግሯል። ብሊንከን ስለ ቀጣይ ቀናት ጉብኝታቸው ይህን ብለዋል።

ከዚህ ወደ ዮርዳኖስ ሄዳለሁ። በዛም ከግርማዊነታቸው ንጉሥ አብደላና ከፍልስጤም ራስ ገዝ ፕሬዚዳንት ሙሐመድ አባስ ጋር እገናኛለሁ። በሚቀጥሉት ቀናት ደግሞ የሳውዲ አረቢያ፣ የተባበሩት አረብ መሬትስ፣ ግብፅና ቃጣር መሪዎችን እናገኛለን። እስራኤል ጋዛን ከአየር መደብደቧን በቀጠለችበት ሁኔታ የጋዛን ነዋሪዎች ሰብአዊ ፍላጎት መልስ ለመስጠት በሚቻልበት ሁኔታ ላይ ከእስራኤል ባለሥልጣናት ጋር መነጋገራቸውን ብሊንከን አስታውቀዋል።

ሲቪሎች ከጋዛ ደህንነታቸው ተጠብቆ ስለሚወጡበት ሁኔታም ከአካባቢው መሪዎች ጋር በሚገናኙበት ወቅት እንደሚነጋገሩ ብሊንከን ጠቁመዋል። ጠቅላይ ሚኒስትር ናታንያሁ ፍጹም ሰይጣናዊ ብለው ለጠሩት የሐማስ ጥቃት መልስ መስጠቷን በመቀጠል እስራኤል በተያዙት የፍልስጤም ግዛቶች ዙሪያ እጅግ በርካታ ሰራዊቷን ታንኮችንና ከባድ መሣሪያዎችን በማከማቸት ላይ ነች።

በዚሁ የእስራኤልና የሐማስ ጦርነት ዙሪያ የእስራኤል ከስኔት ወይም ሸንጎ አባል የሆኑት ትውልደ ኢትዮጵያ ቤተ እስራኤል ዶክተር ጸጋ ፋንታውን መላኩ ማብራሪያ ሰጥተውናል። አሉላ ከበደን ያነጋገራቸው ዶክተር ጸጋ ፋንታው መላኩ የእስራኤል ፓርላማ አባል፣ በቅድሚያ ለጊዜው አመሰግናለሁ። በጣም ነው

ዶክተር ጸጋ፣ ከድንገተኛው የሐማስ ጥቃት በኋላ አካባቢው ወደ ለየለት ጦርነት ውስጥ መግባቱ ይታወቃል። እስኪ የቅዳሜውን ጥቃትና የተከተለውን የጦርነት ሁኔታ በሚገመግሙበት እንጀምር።

አሁን ያለውን አጠቃላይ ተጨባጭ ሁኔታ ጨምረው ቢያስረዱን። ጋዛ ውስጥ የሚገኝ ሐማስ በመባል የሚጠራ የፍልስጤም ድርጅት ሲሆን አይሰስ ከምንለው ጋር የተለየ አይደለም። የፈጸሙት ድርጊት ህጻናትን በሳት መቃጠል፣ አዛውንቶችን በጥይት መግደል፣ ወጣት ልጆችን መጥለፍ የሰማንያ አምስት አመት አዛውንት የሆሎኮስት ሰርቫይቨር ከጀርመን ናዚ ጭፍጨፋ የተረፉትን ሁሉ ጠልፎ የወሰዱ ናቸው እና በጣም

በጣም ሆኖ ተሰምቶ የማይታወቅ ድርጊት ነው የተፈጸመው በእስራኤል ደቡባዊ ክፍል። ከዚህም በመነሳት የእስራኤል መንግስት በአስቸኳይ የወሰደው እርምጃ በአሁኑ ሰዓት ጦርነት ላይ መሆናችን ታውጇል። በእስራኤል ፓርላማም ይህ ጉዳይ ጸድቋል። በሰሜኑ ክፍል ደግሞ በሊባኖስ የሚገኘው የህዝቡላ ሽብር ፈጣሪ ድርጅትም እየዛተ ነው ያለው። ይህ ሁሉ የሽብር ፈጠራ ድርጊት የሚፈጸመው

በኢራን ድጋፍ ነው። ኢራን እስራኤልን ለማጥፋት ፍላጎት አላት። ስለዚህ የህዝቡላ ሽብር ፈጣሪ ድርጅትን፣ የሐማስ ድርጅትን እንዲሁም በምስራቁ በኩል በይሁዳ ሰማሪያ ደግሞ የፍልስጤም የተለያዩ ድርጅቶችን በማስታጠቅ ጉዳት ለማድረስ የምታደርገው ጥረት ነው። ለዚህ ሁሉ ያበቃ ያለንበት ሁኔታ በእውነት ቀላል አይደለም፣ ከባድ ነው። በአሁኑ ሰዓት ይሄ ድርጊት በመፈጸሙ ምክንያት እስራኤል ለጦርነት መውጣቷን በይፋ አውጃለች። ከዚህ በመነሳት ሮኬቶች

ሰዎችም ይተኮሳሉ። የእስራኤል አየር ኃይልም አጸፋውን ይመልሳል። በቅርቡ እግረኛ ጦርም ሊገቡ ይችላሉ የመንግስት ውሳኔ በአሁኑ ሰዓት የሐማስ ሽብር ፈጣሪ ድርጅትን ሙሉ በሙሉ ለማጥፋት ነው። ከዚህ ቀደም ከነበሩ ጦርነቶች የተለየ ነው ማለት ነው። ድሮ የነበረው የሽብር ፈጣሪ ድርጊት ሲፈጽሙ፣ ሮኬቶችን ሲተኩሱ፣ የነሱን የተለያዩ ጽህፈት ቤቶችን፣ ተቋማትን የአየር ኃይሉ ይደበድብ ነበር። አሁን ግን ያ በቂ ስላልሆነ ከስሩ መንቀል አለብን የሚል ውሳኔ ስለተላለፈ ያ አለ

ዝግጅት በዚህ ዙሪያ ነው። ምንም በዓለም ከሚደነቁት መከላከያ ኃይሎች መካከል በተለይ በመካከለኛው ምስራቅ በአንደኝነት የሚገኝ መከላከያ ኃይል ቢኖረንም፣ ጦርነት መቼም ቀላል አይደለም። በዋናነት ይህ ዘመቻ ምን ለማስፈጸም ነው የሚካሄደው? አንደኛ የሐማስ ሽብር ፈጣሪ ድርጅትን ማንኮታኮት ነው። ከጋዛ ሙሉ በሙሉ ማጥፋት ነው

ማጥፋት ሲባል እግረኛ ገብቶ አንድ በአንድ ካሉበት ማጥፋት ነው። እነኚህ ሽብር ፈጣሪዎች ለሰው ሕይወት ምንም ቦታ አይሰጡም። ሁለተኛው በሀማስ ላይ እስራኤል የምትወስደው እርምጃ ለሌሎችም ለወደፊቱ እስራኤልን መንካት ማለት

አጸፋው የመረረ እና የከፋ እንደሚሆን መረዳት አለባቸው። በፊተኛው እዚህ ደረጃ ላይ የተደረሰው ብዙ ጊዜ በእስራኤል በኩል ብዙም ጠንካራ እርምጃ አልተወሰደም። ይወሰድ የነበረው የአጭር ጊዜ እርምጃ ነው። አሁን ግን ዘለቄታዊ የሆነ ስር ነቀል እርምጃ መውሰድ አለብን።

በሁለተኛ ደረጃ በእኛ በእስራኤላውያን ያለው አመለካከት ምንድን ነው? በጀርመን ናዚዎች ከስድስት ሚሊዮን የሚበልጠው ወገናችን ተጨፍጭፈዋል። ከዛም በስደት ዓለም የቆየው ህዝብ ተበትኖ በኖረበት ሀገር በነበረበት ቦታ በጸረ ይሁዳን እንቅስቃሴ ወይም በጥላቻ ብዙ ሰቆቃ ያሳለፈ ህዝብ አገር አቋቁማል። ስለዚህ ያ ጭካኔ እንዳይደገም የሚላለ ሌላው ከሌላው ዓለም ለየት የሚያደርገው የእስራኤል ህዝብ ምንድን ነው? አንድ ነው የእስራኤል ህዝብ

የውጭ ጠላት ሲመጣበት በመካከላችን ንፋስ እንኳን አይገባም። ትልቁ ምሳሌ በናግረ አቶ አሉላ ዛሬ የእስራኤል ፓርላማ ተቀናቃኝ የፖለቲካ ፓርቲዎች ከኛ ከገዢው ፓርቲ ጋር መጨመራቸው የሚያመለክተው ምንድነው? አንድ ላይ መሄዳችን ነው። ዶክተር ጸጋ በርካታ የእስራኤል ዜጎችና የውጭ ሀገር ተወላጆችን ጨምሮ የዩናይት ስቴትስም ዜጎች እንዳሉበት ተገልጿል። በሐማስ ኃይሎች ታግተው ተወስደዋል። የእስራኤል መንግስት የያዘው ከበባ ለነኚህ ሰዎች ህይወት አደጋ

ይደቅናል ለህልናቸው አደጋለሁ፣ የሚለውን አስመልክቶ ሐማስ ከበባው ቀጠለ ብጅ ያሉትን ታጋቾች ህይወት አጠፋለሁ ማለቱም ተሰምቷል። ስለዚህ ምን ይላሉ? በግልም እንደ ፓርላማ አባልም በእነዚህ በተጠለፉት ሰዎች ላይ ሐማስ ምን እንደሚያደርግ ባይታወቅም ሁኔታውን የሚከታተል ሰውም ተመድቧል። በጣም ታዋቂ የሆነ ሰው በጉዳዩ ላይ የተለያዩ ሀገራትም ብዙ የተለያየ ዜግነት ያላቸው ይገኛሉና፣ ይህ በዚህ እንዳለ በጎን በኩል ድርድር ይሆናል የሚል ነገር አለ። ግን እስራኤል አሁን ያላት አላማ

ድርድር የሚለው ሳይሆን ሐማስን ለዘለቄታዊ እርምጃ በመውሰድ ማጥፋት አለብን የሚል ነው። የእስራኤል ሴኔት ወይም ፓርላማ አባል የሆኑትን ዶክተር ጸጋ ፋንታው መላኩንና አሉላን አመሰግናለሁ ሙሉ ቃለ መጠይቃቸውን በዌብሳይታችን እና በማህበራዊ ድህረ ገጾቻችን ላይ ያገኟቸዋል።

ወደ ፍልስጤማውያኑ ስንመለስ መሄጃ የሌላቸውን ሰዎች ከአካባቢያቸው ለቀው እንዲወጡ እስራኤል ዛሬ ያወጣችው ትዕዛዝ ዘር ማጽዳት ዘመቻ ነው ሲሉ በተባበሩት መንግሥታት ድርጅት የፍልስጤም አምባሳደር ሪያድ መንሱር ዛሬ ማምሻውን ክስ አሰምተዋል። አምባሳደር ሪያድ መንሱር ከአረብ ሀገሮች አምባሳደሮች ጋር

ስብሰባ ከመቀመጣቸው በፊት በሰጡት ቃል ሰው ለቆ እንዲወጣ የእስራኤል ወራሪ ኃይሎች ባዘዙበት ጋዛ ሰሜናዊ ክፍል ውስጥ አሁን ምን እየሆነ እንደሆነ አናውቅም። ሰው ወዴት መሄድ እንዳለበት

አያውቅም ብለዋል። ከአንድ ሚሊዮን በላይ የሰሜን ጋዛ ነዋሪዎች ለራሳቸው ደህንነት በሚል በ24 ሰዓት ውስጥ ወደ ደቡብ ጋዛ እንዲሸሹ የእስራኤል ወታደራዊ ባለስልጣናት ትላንት ማስጠንቀቂያ አውጥተው ነበር። እስራኤል ማስጠንቀቂያውን የሰጠችው በምድር ታካሄዳለች ከተባለው ጥቃት በፊት መሆኑም ተመልክቷል። ሐማስ በበኩሉ በወራሪዎች የሚነዛው አጸያፊ ያለው የስነ ልቦና ጦርነት ውስጥ በቤታችሁ ጸንታችሁ ቁሙ ሲል ማስተላለፉን

አሶሴትድ ፕሬስ ዘግቧል። ይሁን እንጂ ስጋት የገባቸው የሰሜን ጋዛ ነዋሪዎች እየለቀቁ ቢሆንም ምን ማድረግ እንዳለባቸው ባለማወቅ ግራ የተጋቡ መሆናቸውም ተዘግቧል። ሁኔታውን ጋዛ ከተማ ያሉት የመንግስታቱ ድርጅት የፍልስጤም የስደት ጉዳዮች ኃላፊ ኢናስ ሀምዳን ትርምስ ሲሉ ገልጸውታል። ጋዛ ውስጥ 340 ሺህ ሰዎች መፈናቀላቸውን የመንግስታቱ ድርጅት ትላንትና አስታውቆ ነበር።

ሐማስ ጠልፎ ያገታቸውን እንዲለቁ የእስራኤል መንግስትም መጠየቁን ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከመካከለኛው ምስራቅና

ከፋርስ ባህረ ሰላጤ ሀገሮች መሪዎች ጋር እየዞሩ እየተነጋገሩ ሲሆን የመከላከያ ሚኒስትር ሎይድ ኦስቲንም እስራኤል ይገኛሉ። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ አካባቢው እንዲረጋጋና ሰብአዊ እርዳታ እንዲላክም ጥሪ አሰምተዋል። በሌላ በኩል ደግሞ እስራኤል ጋዛ ውስጥ የምትወስደው እርምጃ መዘዝ ይኖረዋል ስትል ለሀማስ ድጋፍ ትሰጣለች የምትባለው ኢራን አስጠንቅቃለች።

ከዚሁ ከእስራኤልና ሀማስ ጦርነት ወር ዘገባዎች ሳንወጣ ሀማስ ከተለያዩ የዓለም ክፍሎች ድጋፍ እንዲደረግለት ጥሪ ማቅረቡን ተከትሎ በተለያዩ ዓለም የሚኖሩ አይሁዶች የደህንነት ስጋት አስነስቷል። በዋሽንግተን ግዛት የምትገኘው ዘጋቢያችን ናታሻ ሞዝጎቪያ በዩናይትድ ስቴትስ ከሚገኙ ዩኒቨርሲቲዎች መካከል በአንዱ ተገኝታ የተመለከተችው ውጥረትም ይህንን ስጋት የሚያሳይ ነው ትለናለች።

ቢሳን ባርጎቲ ሲያትል በሚገኘው ዋሽንግተን ዩኒቨርሲቲ ሐሙስ ዕለት የተዘጋጀውን ሰላማዊ ሰልፍ ያሰናዳው ሳመዱን ሲያትል የተሰኘ የፍልስጤማውያን እስረኞች አንድነት መረብ አባል ሲሆን፣ ሰልፈኞቹ ኢንቲፋዳ ኢንቲፋዳ በማለት ሲጮኹ ተሰምተዋል። ሁለት እጆቻችንን ተጠቅመን እራሳችንን ነፃ ማውጣት የምንችል ስለሚመስላቸው ፍርሃት ይሰማቸዋል።

ሐማስ በውጭ የሚገኙ ፍልስጤማውያን ለትግላቸው አጋርነት እንዲያሳዩ ያቀረበው ጥሪ በተለያዩ የዓለም ክፍሎች በሚኖሩ የአይሁድ ማህበረሰቦች ዘንድ ትልቅ ስጋት ፈጥሯል።

አንዳንድ የአይሁድ መብት አቀንቃኞችም የፍልስጤማውያንን ራስን የመከላከል መብት ለመደገፍ በሲያትል በተደረገው ሰልፍ ዙሪያ ስጋታቸውን ገልጸዋል። ለሰልፉ የተበተነው በራሪ ወረቀት በፓራሹት የሚወርድ ሰው የሚያሳይ ሲሆን ሐማስ ከጋዛ ወደ እስራኤል ከገባባቸው መንገዶች አንዱ ነው። ከአይሁድ ተማሪዎች አንዷ የተሰማትን ስሜት እንዲህ ትገልጻለች።

ህዝባችን እንዲሞት ይፈልጋሉ፣ እንድንገደል ይፈልጋሉ። ሌላ አይሁዳዊ ተማሪም እንዲሁ ፍርሃት እንደተሰማ ትናገራለች። ያስፈራል፣ ደህንነት አይሰማኝም የሚሉትን መስማት ትችያለሽ እኮ። በአካባቢው የሚኖረው የአይሁድ ማኅበረሰብ አባል የሆነው ዴቪድ ሱሊቫን በበኩሉ የህብረተሰቡ ስጋት ተገቢ መሆኑን ይገልጻል። የሰዎች የህመም ስሜት ይገባኛል።

የእውነት ይሰማኛል። ብዙ ሰዎች እዚህ ያሉት፣ ግን ኢንስተግራማቸው ላይ የሚለጥፉት ወሬ ለማግኘት ነው። እዚያ ግን ህይወታቸው በእርግጥም አደጋ ላይ የሆኑ ሰዎች አሉ። አንዳንድ የአይሁድ መብት አቀንቃኞች የሰልፉን ተሳታፊዎች ለመቃወም ሞክረዋል። ለምሳሌ የአካባቢው ምኩራብ ፕሬዝዳንት የሆኑት አሪ ሆፍማን ለፍልስጤም ድጋፍ በሚያሰሙ ተቃዋሚዎች ላይ በመጮህ ድምጻቸውን አሰምተዋል። ሀማስን እንደ አሸባሪ ድርጅት ታወግዛላችሁ።

ቢኩርቾሊም ማችዚካይ ሀዳት የተሰኘ በአካባቢው የሚገኝ የኦርቶዶክስ ሲኖዶድ ፕሬዝዳንት የሆኑት አሪ ሆፍማን ለአሜሪካ ድምፅ እንደተናገሩት ሁኔታው ለአሜሪካውያን አይሁዶች ምን ያክል መጥፎ እንደሆነ ያሳያል ይላሉ። እዚህ በዙሪያዬ ምን እየተከናወነ እንዳለ አለው። እናም በናዚ ጀርመን የተገደሉ ዘመዶችን አስባለሁ።

እንዴት ከዚህ አካባቢ መውጣት የነበረባቸው ጊዜ እንደነበረ ሳይገነዘቡ የቀሩት እላለሁ። አሜሪካን ሀገር በሚገኝ ዩኒቨርሲቲ ውስጥ የሕፃናትን አንገት የቆረጡና ሰዎችን በቁማቸው ያቃጠሉ አሸባሪዎችን ቀለም የለበሱ ሰዎችን እያየው ነው። በሰልፉ ከተሳተፉ ተማሪዎች መካከል የተወሰኑት ፊታቸውን በጭንብል ሸፍነዋል። አንዳንዶቹ ያነጋገርናቸው ደግሞ ስማቸው እንዳይጠቀስ ጠይቀዋል።

እኛ የፍልስጤምን ራስ የመከላከል ጥረት እንደግፋለን። ሁልጊዜም ከእነሱ ጋር ነን። ለዚህ ነው ድጋፋችንን ልናሳያቸው ወጣ ነው። ራሳቸውን ነፃ እንዲያደርጉ መደገፍ የእኛ ድርሻ ነው። ከሰልፎ አዘጋጆች አንዷ የሆነችው ቢሳን ባርጎቲም የሐማስን ጥቃት እንዴት እንደምትመለከተው ለአሜሪካ ድምፅ ሐሳቧን አጋርታለች።

በጋዛ የሚኖሩ ሰዎች ቀሪውን የፍልስጤም መሬቶቻቸውን ለመጀመሪያ ጊዜ ማየት የቻሉት ባለፈው ሳምንት ነው። በእስራኤል ወታደራዊ ኃይሎች ለ16 ዓመታት በአየር በባህርና በመሬት በተጣለባቸው ከበባ እላያቸው ላይ ተጭኖ ከነበረው የእስር አየር ነፃ ወጡ። ባርጎቲ አክላ እያካሄዱት ያሉት ሰልፍ ስለ ሀማስ እንዳልሆነና ይልቁንም ፍልስጤማውያን ከአመታት ጭቆና ጋር ስለሚያደርጉት ትግል እንደሆነ ትናገራለች።

እዚህ የመጣውት ፍልስጤማውያን በቅኝ ግዛት ሰፋሪዎች ከመሬታቸው ተፈናቅለው መደምሰስ አለባቸው ብሎ የሚያምኑ ጽዮናውያን ወይም እስራኤላውያንን ለማጽናናት አይደለም። ሆፍማን በሰልፉ ላይ የተደረጉትን ንግግሮች በቁም ነገር እንደሚመለከቷቸው ይናገራሉ።

እዚህ ዋሽንግተን ያሉ ብዙዎቹ ሳይሆኑ በአጠቃላይ በሀገሪቱ ያሉ ምኩራቦች እያደረጉት እንዳሉት ምኩራባችን የሚያደርገውን ጥበቃ በጥፍ ጨምሯል። ይህ ሁኔታ የተለየ ነው፣ ምክንያቱም ከሽብርተኞች ጋር የሚስማሙና የነሱን ቀለም የለበሱ ሰዎች እንዳሉ እያየን ነው። ዋሽንግተን ዩኒቨርሲቲ ሐሙስ ዕለት ባካሄደው የትምህርት ቤቱ ስብሰባ የዩኒቨርሲቲው ፕሬዚዳንት አናማሪ ካውስ ለሐማስ ታጣቂ ሰለባዎች የአንድ ደቂቃ የህሊና ጸሎት እንዲደረግ ጠይቀዋል።

We can have debates about, um, you know, the situation in Palestine for the last 75 years. ባለፉት 75 አመታት በፍልስጤም ውስጥ ስላለው ሁኔታ የተለያዩ ክርክሮችን ልናደርግ እንችላለን። ነገር ግን ሐማስ በሰላማዊ ሰዎች ላይ ያደረሰው ጥቃት እጅግ አስከፊ ነው። ጥቃቱ የተፈጸመበትን መንገድ በቴሌቪዥን ካያችሁት የደም ዝውውራችሁን ያቆመዋል። በእንደዚህ አይነት አስከፊ ጥቃት ማንም ሊደሰት አይችልም።

ዩኒቨርሲቲው ትኩረቱን በዚህ እየተባባሰ በሄደ ግጭት ስሜታቸው ለተጎዳ ተማሪዎች የሕክምና አገልግሎት በመስጠት ላይ እንደሚያደርግ ካውስ አስረግጠው ተናግረዋል። ሮብለት ከአይሁድ ማህበረሰቦች ጋር በዋይት ሀውስ ተገናኝተው የተነጋገሩት ፕሬዚዳንት ጆ ባይደንም የማህበረሰቡ አባላት አሉብን ያሏቸውን ስጋቶች ተጋርተዋል።

ልጆቻችሁ በትምህርት ቤት በዕለት ተዕለት ሕይወታቸው ኢላማ እንዳይደረጉ፣ እንዲሁም ሐማስ ያደረገውን አሰቃቂ ጥቃት በማቅለልና እስራኤልን ተጠያቂ በማድረግ እንዳይጎዱ ትጨነቃላችሁ። ይህ ተገቢ ያልሆነ ነገር ነው።

የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢም እንዲሁ እሮብ ዕለት በሰጡት መግለጫ አስተዳደራቸው ሊከሰቱ የሚችሉ ስጋቶችን ለመለየትና ለማክሸፍ ከግዛቶችና የአካባቢው ባለስልጣናት ጋር እየሰራ መሆኑን ተናግረዋል። በናታሻ ሞዝጎቪያ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። አሁንም ከእስራኤልና ሀማስ ጦርነት ጋር ወደ ተያያዘው ሌላው ዘገባ ስናልፍ ባለፈው ቅዳሜ የሀማስ ታጣቂዎችና ሮኬቶች ወደ እስራኤል እንደገቡ የተዛቡ መረጃዎችም ስርጭታቸው በዚያኑ መጠን ጨምሯል። ግጭቱ መሬት ላይ ብቻ ሳይሆን በኢንተርኔት ላይም እየተከናወነ ነው። የአሜሪካ ድምጽ ጋዜጠኛ ሮቢን ገምት ገምትና ሊያስኮት ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው

ለማስፈታት ታቀርቧለች ባለፈው ቅዳሜ ሐማስ በእስራኤል ላይ የፈጸመውን ጥቃትና የእስራኤልን የአጸፋ ምላሽ ተከትሎ የአየር ጥቃት እና የቦምብ ፍንዳታዎች በእስራኤልና በጋዛ ኢላማዎችን በመምታት ላይ ይገኛሉ። ይህ በእንዲህ እንዳለ የተዛቡ የዜና መረጃዎች የዜና ተንታኞችን ባስደነገጠ መልኩ ስርጭታቸው አይሎ ሰንብቷል። አሌክስ ማላዲቨን የሚዲያ ዋይዝ ዳይሬክተር ነው።

እውነት ለመናገር በማኅበራዊ ሚዲያ ላይ እስከ ዛሬ አይቼ ከማውቀው በባሰ መልኩ በአውሮፓውያኑ ጥር ስድስት ተብሎ በሚታወቀው የዩናይትድ ስቴትሱ ብጥብጥ በኮቪድ-19 ወረርሽኝ ወቅት በክትባቱ ዙሪያ ከነበረው የባሰ እና እጅግ የበረታ የተዛባ የመረጃ ስርጭት ነው ያየሁት።

የቀድሞ ትዊተር የአሁኑ ኤክስ እና ቲክታክን በመሳሰሉ የማህበራዊ ሚዲያ መገናኛዎች ላይ በሰፊው ከተሰራጨው የመረጃ ለጥፎች ውስጥ ሚዲያ ዋይስ የዚህን ቪዲዮ ምስል ስርጭት ለመከላከል እየጣረ ይገኛል። ቪዲዮ ዩክሬን ለሐማስ የጦር መሳሪያ ታቀብላለች የሚል ሲሆን ወደ አንድ ሚሊየን የሚጠጋ ሰው ተመልክቶታል። ይሁን እንጂ የተለጠፈው ዜና እንዲሁም የቪዲዮ ምስሉ የሀሰት ናቸው።

ሌላው ተመሳሳይ ቪዲዮ ደግሞ በብረት የታጠረ ሳጥን ውስጥ የታሰሩ ህጻናትን ምስል የሚያሳይ ሲሆን ህጻናቱ በሀማስ የተጠለፉ

አይሁዳውያን ናቸው ይላል። ነገር ግን ዋሽዳቅ የተሰኘው የሚዲያ መብት ተቋም ቪዲዮ ከሀማስ ጥቃት ከቀናት በፊት ቀደም ብሎ የነበረ መሆኑን አረጋግጧል። በዚህ በሶስተኛው ምስል ላይ የሚታየው ደግሞ እንደ አንዲት የቢቢሲ ጋዜጠኛ በማስመሰል የተለጠፈ ቪዲዮ ሲሆን የተለጠፈው ጽሁፍም የሐሰት ነው። ቢቢሲ ቬሮና ማርክ የተሰኘች ዘጋቢም ሆነ ታቀርበዋለች ተብሎ የተዋወቀው ኢንሳይድ አሜሪካ የተሰኘው መሰናዶ የለውም።

ኤክስ ኋላ ላይ አካውንቱ የመተግበሪያውን ህግ ጥሷል በማለት ዘግቶታል። የቀጥታ የተክስ ልውውጥ ባለባቸው አካባቢዎች አብዛኛውን ጊዜ ጋዜጠኞች ከባድ ጉዳት የደረሰባቸው ስፍራ ላይ ለመድረስ ያዳግታቸዋል። ይህ ታዲያ የመረጃ ክፍተት የሚፈጥር ሲሆን፣ ሀሰተኛና የተዛቡ ዘገባዎችም በዚህ ክፍተት ይጠቀማሉ። ሻሪፍ ማንሱር ሲፒጄ ተብሎ የሚታወቀው የጋዜጠኞች መብት ተሟጋች ተቋም ባልደረባ ናቸው።

በድረገጾች ላይ ያሉ የፕሮፓጋንዳ ዜናዎችና የተለያዩ ለማህበረሰቡ በሰዓቱ መቅረብ ያለባቸውን ተአማኒ የሆኑ የተለያዩ የዜና ጥረቶችን ያዋድቃሉ። በዚህ የተነሳም ሚሊዮኖች ይጎዳሉ።

ማህበራዊ ድረገጽ ለጋዜጠኞች ዘገባቸውን ለማዳረስ ቢያግዝም የተዛቡ ዜናዎች እንዲሰራጩ ሰፊ ሚና ይጫወታል። አንዳንድ የመገናኛ ብዙሀን ባለሙያዎች ኤክስ የሰራተኛ ቅነሳ ማድረጉ የተዛቡና ሀሰተኛ ዜናዎች እንዲሰራጩ ክፍተት ፈጥሯል ይላሉ። እንደሚመስለኝ በልምድ እኔን ጨምሮ እጅግ ብዙ ጋዜጠኞች በእስራኤልና ሐማስ ምን እየተፈጠረ ነው የሚለውን ለመረዳት

ቀድሞ ትዊተር ተብሎ ወደሚታወቀው ወደ አሁኑ ኤክስ ፊታችንን አዙረናል። እንዳለመታደል ሆኖ የአዲሱ ኤክስ የተአማኒነትና የደህንነት ክትትል ቢሮው ሰራተኞች በመቀነሳቸው እንደ ቀድሞው የሐሰት የተዛቡና ይባስ ብሎም ጸብ አጫሪ የሆኑ በጥላቻ የተሞሉ ዜናዎችን የሚያግዱ

በበቂ ሁኔታ የተሟሉ ሰራተኞች የሉትም። የአውሮፓ ህብረት በዚህ ሳምንት ሐሙስ ለኤክስ ማህበራዊ ሚዲያ ገጽ ባለቤት ለኢሎን መስክና ለሌሎች የማህበራዊ መገናኛ ብዙሀን ተቋማት ይህን መሰል መረጃዎችን እንዳያጋሩ የህግ ተጠያቂነታቸውን እንዲያስታውሱ አሳስቧል። ኤክስ መተግበሪያም የማህበራዊ መገናኛ ብዙሀናችን ግልጽነት የተሞላበት ነው የሚል ምላሽ የሰጠ ሲሆን አክሎም የአውሮፓ ህብረት የተፈጸሙ ጥሰቶችን ዝርዝር እንዲልክ ጠይቋል።

ይህ በእንዲህ እንዳለ ሐሰተኛ የመረጃ ስርጭት በበዛበት በዚህ ወቅት ጋዜጠኞች ተከታታዮቻቸው የታመነ መረጃ እንዲያገኙ እውነታውን ከልቦለድ መለየት ይኖርባቸዋል። ለሮቢን ገስ ዘገባ አዳነች ገረመው

ከእስራኤልና ጋዛ ጦርነት ወጣ ብለን ወደ ሀገር ውስጥ ወሬዎች እንመለሳለን። በትግራይ ክልል በሰሜን ኢትዮጵያው ጦርነት ሕይወታቸው ያለፈ የቀድሞ የትግራይ ተዋጊዎችን ለመዘከር የሶስት ቀናት ሀዘን ታውጇል። ከነገ ቅዳሜ ጥቅምት ሶስት እስከ አምስት ድረስ በታወጀው የሀዘን ቀን በጦርነቱ ሕይወታቸው ያለፉ ተዋጊዎች ክብራቸውን በሚመጥን ሥነ ሥርዓት እንደሚዘከሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታውቀዋል። ለሟች ቤተሰቦችም ጊዜያዊ አስተዳደሩ

እዝን ድጋፍ ለመስጠት እንደተዘጋጀ ፕሬዚዳንቱ አክለው ገልጸዋል። ሀዘኑን ለመካፈል ወደ ተለያዩ አካባቢዎች በርከት ብለው የሚሄዱ ሀዘንተኛ ቤተሰቦች ዘመዶችንና ቀራቢዎችን በመቀለ ከተማ መመልከቱን ገልጾ ሙልጌታ ጽብሀ ተከታዩን ዘገባ አድርሶናል።

የትግራይ ክልልን መነሻ ባደረገውና ለሁለት ዓመታት በዘለቀው የሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው ሲዋጉ ህይወታቸው ያለፈ የቀድሞ ተዋጊዎችን ለመዘከር ከነገ ቅዳሜ ጥቅምት ሶስት እስከ አምስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ድረስ የሶስት ቀን ሀዘን እንደታወጀ የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ አስታውቀዋል። ፕሬዝደንቱ አቶ ጌታቸው ረዳ በጦርነቱ ህይወታቸው ያለፉት ተዋጊዎች ሰማዕታት እንደሆኑ ገልጸው

የትግራይ ሕዝብ ሕልውና ለመጠበቅ ክቡር ህይወታቸውን የከፈሉ ናቸው ብለዋል። ትግራይ

ብርክ ይሁን በነዚህ ቀናት ሰማዕታቱ በትግራይ ክልልም ይሁን በመላው ዓለም ባሉት የትግራይ ተወላጆች ዘንድ ይዘከሩበታል። ለሰማዕታቱ የሚገባቸውን ክብር የሚሰጡ ስራዎች የሚፈጸሙባቸው ቀናት ይሆናሉ። በጦርነቱ ህይወታቸው ያለፉ የቀድሞ ተዋጊዎች ብዛት ምን ያህል እንደሆነ የተጠየቁት አቶ ጌታቸው ለህልውናችን ከባድ ዋጋ ከፍለናል፣ ቁጥሩን መግለጽ በሚገባን ጊዜ እንገልጻለን ሲሉ ምላሽ ሰጥተዋል። ሕድሕድ ስውእ ሕድሕድ ስድራ

ምስክር ወረቀት ጽፈናል። ለእያንዳንዱ የተሰዋ ተዋጊ ቤተሰብ የምስክር ወረቀት አዘጋጅተን ልከናል። ምን ያህል እንደሆኑ ቁጥሩ እጃችን ላይ አለ። ቁጥሩ ምንም ያህል ቢሆን የከፈልነው ዋጋ ከባድ ነው። የተሰዉት ተዋጊዎች ቁጥር ሩብ ወይም ከሩብ በታች አሊያም አንድ በመቶ እንኳን ቢሆን ከባድ ዋጋ ነው የሚል እምነት አለኝ። ቢቻል ያለ አንድ መስዋዕትነት የራስን ዕድል በራስ የመወሰን መብታችን የሚረጋገጥበት መንገድ ቢኖር እርሱን እንመርጥ ነበር።

ለህልውናችን የከፈልነው አንድ ሺህ የሚሆን 20 ሺ ዋጋው ውድ ነው።

አሃዙን መግለጽ በሚገባን ጊዜ እንገልጸዋለን። ሕይወታቸው ያለፉት የቀድሞ ተዋጊዎች በልዩ ልዩ የሥራ ዘርፍና የኑሮ ሁኔታ ላይ እንደነበሩ ከተሰበሰበው ሪፖርት ለመረዳት እንደተቻለ አቶ ጌታቸው ገልጸዋል። በትግራይ ክልል ከነገ ቅዳሜ ለሚጀምረው የመታሰቢያ ቀን የሟቾች ቤተሰቦችን ሀዘን ለመካፈል ብዙዎች ወደ ተለያዩ የክልሉ አካባቢዎች ሲጓዙ አይቻለሁ። ዛሬ አርብ በመቀለ ከተማ ላጪ በተባለ መናኸሪያ እንደተመለከትኩት በከተማ ታክሲዎች

በአውቶቡሶችና ና በጭነት ተሽከርካሪዎች ሳይቀር ለቅሶ ለመድረስ የሚጓዙ አዘንተኞች ነበሩ። በተምቤን ዓብይ ዓዲ ከተማ የሚገኙ ያጎታቸውን ልጅና ሌሎች የቅርብ ሰዎችን ለመድረስ በመናኸሪያ ለመሳፈር ሲዘጋጁ ያገኘኋቸው አቶ ሐጎስ ገብረትንሳይ ይህ ሀዘን የመጨረሻ እንዲሆን መሪዎች የሰላም አማራጭን እንዲያስቀድሙ ጠይቋል። ብሙሉም ስዋአት

ጽንዓት የአጎቶቼን ልጆች ብቻ ሳይሆን በዚያ በሀዘን ያሉ ቤተሰቦችን ሁሉ እየዞርኩ ጽናት ይስጣችሁ ለማለት ነው እየሄድኩ ያለሁት። ወላጆቼ፣ ወንድም እህቶቼ ከሚደፈሩ ብለው ለህዝባቸውና ለማንነታቸው ነው የተሰዉት። ይህ ደግሞ የመላው የትግራይ ህዝብ ሀዘን ነው። ይህ ጦርነት የመጨረሻ እንዲሆንና

ሐዘናችንንም የሐዘን ዳርቻ እንዲያደርግልን መንግሥት፣ ልሂቃንና ህዝቡ በአጠቃላይ በተረጋጋ መንፈስ ተቀምጦ ልዩነቶችን በውይይት መፍታት ይኖርባቸዋል። ተፈናቃዮችን ወደ ቀያቸው የመመለስና በሌሎች ኃይሎች የተያዙ የትግራይ መሬቶችን አስመልክቶ ያሉት ችግሮች በመነጋገር ነው መፍትሔ ማግኘት ያለባቸው።

ትክክለኛ ፍትሕ እንዲሰፍን ውይይት ነው መቅደም ያለበት። ሀፍቶም ሀዱሽ በጦርነቱ የተሳተፈ የቀድሞ ተዋጊ ወንድሙን ሕይወት ማለፍ ሰምቶ ከወላጆቹ ጋር ሐዘን ለመቀመጥ እየተጓዘ በውቅሮ ከተማ ያገኘሁት ወጣት ነው። መናኸሪያ ብዙሕ ሰብ አለ። በዚህ መናኸሪያ ለቅሶ ለመድረስ የሚሄደው ሰው ብዙ ነው። የትራንስፖርት እጥረት አለ። ሰው እርስ በራሱ ቢጽናና ደስ ይለኛል።

እኛ ልጆቻችን ወንድሞቻችን የት ደረሱ ብለን ጠይቀናል። በአውደ ውጊያ መሰዋታቸውን ተነግሮን ሐዘን ላይ ነው ያለ ነው። ሌሎች ኢትዮጵያውያንም ልጆቻችን የት ቀሩ ብለው እንደኛው መጠየቅ አለባቸው። የትግራይ ክልል ጊዜያዊ አስተዳደር ለሐዘንተኛ ቤተሰቦች በአቅሙ ያዘጋጀውን የእዝን ድጋፍ እንደሚሰጥ በመግለጫው ያስታወቁት ፕሬዚደንቱ አቶ ጌታቸው ረዳ ቀጣይም በዘላቂነት ለማገዝ እንደሚሰራ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ።

ወደ ተከታዩ ዜና ስናልፍ ደግሞ በማዕከላዊ ላይ ኢትዮጵያ ክልል ሀዲያ ዞን ምስራቅ ባድዋቸው ወረዳ ለተከታታይ ሶስት ወራት ደሞዝ እንዳልተከፈላቸው የገለጹ ከ1600 በላይ የ45 ትምህርት ቤቶች መምህራን ስራ ማቆማቸውን አስታወቁ። አማራጭ ገቢ እንደሌላቸው የገለጹት መምህራኑ ቤተሰባቸውን ለማስተዳደር እንደተሳናቸው እና ለረሃብ እንደተጋለጡ አመልክተዋል። በወረዳውም የ2016 ዓ ም የትምህርት መርሃ ግብር

እስካሁን እንዳልተጀመረ መምህራኑ አክለው ተናግረዋል። የሀዲያ ዞን ትምህርት መምሪያ መምህራኑ ለተከታታይ ወራት ደሞዝ እንዳልተከፈላቸውም ነው ችግሩ በበጀት እጥረት እንደተፈጠረና ለመፍታትም ጥረት እየተደረገ እንደሆነ አስታውቋል። የሐዋሳ ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። በሀዲያ ዞን ምስራቅ ባዳዋቾ ወረዳ መምህር እንደሆኑም ለአሜሪካ ድምፅ የገለጹና

ለብዙሃን መገናኛ ትናገራላችሁ ተብለን የአጸፋ እርምጃ ይወሰድብናል በሚል ስማቸው እንዳንጠቅስ ጠየቁን። መምህር ደሞዛቸው ለተከታታይ ውራት እንዳልተከፈላቸው ከመምህራን ማኅበር ተወካይ አገኘሁ ያሉትን መረጃ በማጠናከሪያነት አንስተው ተናግሯል። አባታ ስኩልና ሰላሳ ስምንት ጁኒየር ቶታሌ አርባ አምስት ነው ማለት ነው። አንድ ሺህ ስድስት መቶ አርባ አራት መምህራን እና መምህራን ሰራተኛ አሁን ስራ ስቶ ቤት ነው ያለው።

ያው የደመወዝ እጦት በጣም ከፍ ያለ ደረጃ ላይ ነው ያለው። እስኮንረስ ሴክተር መሥሪያ ቤት በጠቅላላ ዝግ ነው። ማንም የሚከፋ የሚወጣም የለም። መለሰ ዮሐንስ የተባሉ የባንቶሲና ትምህርት ቤት ርዕሰ መምህር ደሞዛቸው ለተከታታይ ውራት ስላልተከፈላቸው መምህራን

ስራ ለማቆም እንደተገደዱ አስረድተዋል። የሐምሌ ሰባ ፐርሰንት ደመወዝ ገባ። የናሴም አልተከፈለም። ኦልሬዲ መስከረም አልተከፈለም። በዚህ ምክንያት ያው ማመራን አልገባም፣ ስራም አልገባም። ያው ደመወዝ ያለ መከፈል ነው ዋና ትልቁ ችግር። ምንም ምላሽ የለውም። ሲታያ ያው ፖሊስ ነው የሚታጀበው። አፈና ስለሚደረግ ማንም የሚጠይቅ አካል የለውም። ፖሊስ ስለሚያስመራኑ ያው መላ የሚል አካል ካለ ምን አልባት ጠይቃችሁ እስኪ ፈልጉልን። ዞን አካላት ራሱ ምንም የሚሉት ነገርም የለውም እኮ ምንም። አምቡርሳ አንጁሎ በተባለ ትምህርት ቤት የሂሳብ

ትምህርት የሚያስተምሩት መምህር ግርማ ማቴዎስ ደሞዛቸው ወቅቱን ጠብቆ እንደማይከፈላቸውና እንዲከፈላቸው ስጠይቁም አግባብነት ያለው መልስ ከመስጠት ይልቅ በዛቻና ማስፈራሪያም እንደሚያሸማቅቋቸው ገልጿል። ተማሪ ቤት ነው ያለው።

የአካቴት አካባቢ ላይ የተፈጠረውም ግርግር ነበር። እናንተም ሚዲያ ሰርታችሁ ነበር። አሁንም በፖሊስ ሰውን የማሰስና የማሰር አንድም ሰው እንዳይናገር የመከልከል እንጂ ያላቸው እኛ አንድና አንድ የፖለቲካ ጉዳይ የለብንም። ያለን አንድ አማራጭ ነው። ቤተሰቦቻችን እየተበተኑ እኛ ታመን መታከም ካልቻልን፣ ልጆቻችን ትምህርት ቤት ገብቶ መማር ካልቻሉ ለምንድን ነው ደሞዝ የማይከፈለው? እኛ ደሞዝ ክፈሉልን። እኛ ገብትን እንሰራለን። ልጆቻችን ታሞ ይታከሙ። ፕራይቬት እንክፈል። ወተታትን ተሸ

ነገር ምንድን ነው? መንግስት ባለበት ሀገር እኛ ይህን ያህል ለምንድን ነው የምንሰቃየው? የምንለው ነገር ስናወራ ራሱ በእኛ ነው። የፖለቲካ እንቅስቃሴ ነው እነሱ እየሰሩ ያሉት ስልጣን ዕድሜያቸውም ጊዜያቸውም የማራዘም ስራ

ማስተባበያ ነው እየሰጡ ያሉት። ሌላ አማራጭ ገቢ እንደሌላቸው የገለጹት መምህራኑ ቤተሰቦቻቸውን ማስተዳደር እንደተሳናቸውና ለራብ እንደተጋለጡ አመልክቷል። ምንድን ነው እኛ ሞትን እኮ በቃ፣ ህዝቡ እየተበደለ እየሞተ እየታፈነ መኖር እስከማይቻል በእንቅርት ላይ ጆሮ ደግፍ አይነት ነው እየሆነ ያለው። ኑሮ ውድነት በዛው እያሰቃየ፣ እንደገና ሌላ የደሞዝ ማጣት በሌላ ጎን ተሰቃየን፣ ተበተን። መንግስት ባለበት ህዝቡ ለምንድን ነው የሚበደለው? የምል በተደጋጋሚ ጠይቀናል። ምንም አን

ወንድም ሰው ምላሽ የሚሰጥ ሰው የለም። አታን በጣም ተቸገርን። መምህራኑ ስራ ለማቆም በወሰኑበት ጉዳይ ማብራሪያ እንዲሰጡን የጠየቅናቸው የምስራቅ ባደቦች ወረዳ አስተዳዳሪ ተወካይ ቀጥሮ ከሰጡን በኋላ ስልካቸውን ለማንሳት አልፈቀዱም።

ይሁን እንጂ የሃዲያ ዞን ትምህርት መምሪያ ኃላፊም ዶክተር ኪብሞ ደታሞ ችግሩ የተፈጠረው ከበጀት ክፍተት ጋራም በተያያዘ እንደሆነ አስረድተዋል። ደሞዝ አለመከፈሉን በምዕራብ ባዳዋቸው ላይ ሳይሆን፣ በሌሎች አካባቢዎች ላይ እንደዚህ አይነት ጥያቄዎች እኛ ጋርም ይመጣሉ። ነገር ግን ይህንን ችግር ለመፍታት

ወረዳውን ዞን መንግስትን በተለይም ደግሞ በዚህ አዲስ በተዋቀረው ክልል ላይ ያሉ አመራሮችን ችግሩን ለመፍታት እየተንቀሳቀሱ ነው። የዚህ ወርደመዝም ለማስገባት ፔሮል እየተሰራ ስለመሆኑ ፋይናንስ ላይ እጅ ዛሬ ራሱ አረጋግጬ ነው የመጣው። ባጀት ትረት ካልሆነ በአስተቀር እሱን ለመፍታት ደግሞ ወረዳም

ዞንም እየተንቀሳቀሰ ስለመሆኑ ነው። በእኛ በኩል እያየን ያለው ነው። እንዲያሰሪ መስሪያ ቤት እኛ ደሞዝ መክፈል አንችልም። በአካባቢው ሰራተኞች ደሞዝ እንደማይከፈላቸው ተደጋጋሚ ጥያቄ የሚያነሱ ሲሆን በዞኑ የመማር ማስተማር ሂደት አፈጻጸምና ውጤታማነት ላይ ጫና አሳድሯል። ችግሩ ስለምን ዘላቂ መፍትሄ

እንደማይሰጠው ዶክተር ኪቢሞን ጠይቀናል። ደሞዝ ካልተከፈለ መምህር ትምህርት ገብቶ ለማስተማር እንደሚቸገር ግልጽ ነው። እዚህ ላይ እኔም ሌላ ማህሮ ነገር ማሳምሮ ነገር የለም። ትምህርት እንዲጀመር፣ ትምህርት እንዲሰራ፣ ትምህርት ላይ የተሻለ ውጤት ለማምጣት መምህሩ ትምህርት ቤት ላይ ሆኖ በተረጋጋ መንፈስ እንዲያስተምር፣ ለተማሪዎች በቂ እውቀት እንዲያስተላልፍ የወር ደሞዝ መከፈል ግዴታ ነው። ስለዚህ ይሄ ከባጀት እጥረት ጋር ተያይዞ ያለው ጉዳይ ስለመሆኑ ነው እያነሳን ያለነው እንጂ ለመንግስት ሰራተኛም ሆነ ለመምህራን ደሞዝ

ለአለመክፈል ላለመክፈል የሚያንገራግር መዋቅርም የለም፣ የሚያንገራግር መንግስትም የለም። እኛ አካባቢ ላይ አሁን ደሞዝ አልተከፈለም ብሎ የሚያቀርበው አካልም ደሞዝ ማለት ስራ ተሰርቶ የሚከፈል እስከሆነ ጊዜ ድረስ መስከረም ላይ ትምህርት ተጀምሮ እየተሰራ ነው ጥያቄ መቅረብ ያለበት የሚለውን ሀሳብ በዚሁ አጋጣሚ ለማስቀመጥ እፈልጋለሁ። መምህራን የተስተጓጎለ የደሞዝ ክፍያ ጥያቄያቸውን ስራ ቁመው ሳይሆን እየሰሩ መጠየቅ እንዳለባቸው ኃላፊው አሳስበዋል። መምህራኑ ግን

በዚህ የኃላፊው ማሳሰቢያ አይስማሙም። በእርግጥ ሥራ ሲያቆሙ ተማሪዎች ያለጥፋታቸው እንደሚጎዱና ይህም እንደሚያሳዝናቸው ገልጸው በአገሪቱ የትምህርት ጥራት ያሽቆለቆለ ያለውም በዚህና መሰል ምክንያቶች በታችኛው የትምህርት ደረጃዎች በሚፈጠሩ ተመሳሳይ ችግሮች እንደሆነ አስረድተዋል።

መምህር ግርማ ማቴዎስ፦ እንዴት አድርገን እናስተምር? የሁለት ወር ከግማሽ ያለው ደሞዝ ሳይከፈል እንዴት በልቶ ነው? አንተም ታቃለ እንግዲህ፣ አክሴስ ሳይኖር እንዴት ሆነ ታስተምራለ? በጣም ይከብዳል። የበላ ሰው ነው ልብስ ሳይኖረው፣ ሳሙና መግዣ ሳይኖረው ከቤት ልጆቹን ይሰብስቡ ወይ? አሁን እኮ በቃ ይሄ ልመና ነው የቀረው። ምንድን ነው? እኛ እኮ በጣም ተጣየ ተሪበናል። ማለታችንም እኮ አንድ ቃል ነው፣ ግን በጣም ተቸገርን። ከዚህ ሁሉ እኮ መጠለያ ብኖር ስደተኛ ካምፕ ብኖረን ይሻላል ነበረ።

2016 ዓ ም የትምህርት ዘመን መርሃ ግብር የጸጥታ ችግር በሌለባቸው ሁሉም አካባቢዎች መስከረም 7 እና መስከረም 14 ቀን 2016 ዓ ም የጀመረ ቢሆንም ባህድያ ዞን ግን የደሞዛቸው ክፍያ ለተከታታይ ወራት የተስተጓጎለባቸው መምህራን ሥራ ለማቆም በመወሰናቸው እስከ ዛሬ ድረስ እንዳልተጀመረ ታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።

የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን ይቀጥላል። በሳውዲ አረቢያ የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው መመለስ ባለመቻላቸው አሁንም በእስር ቤት ውስጥ ታጉረው ለከፍተኛ ስቃይ እየተዳረጉ እንደሆነ ለአሜሪካ ድምጽ ተናገሩ። ለደህንነታቸው በመዝጋት ማንነታቸው እንዳይገለጽ የጠየቁ ኢትዮጵያውያን

በሳውዲ እስር ቤቶች ከአንድ እስከ አስር ዓመት ታስረው እንደቆዩና ቅጣታቸውን እንደጨረሱ ተናግረው ሆኖም የኢትዮጵያ መንግስት ወደ ሀገራችን ሊመልሰን ባለመቻሉ አሁንም ሽማይሲ በተባለው እስር ቤት ውስጥ ለልዩ ልዩ ችግሮች ተዳርገን እንገኛለን ብለዋል። በቁጥር ሶስት መቶ የሚደርሱ ፍልሰተኞች የእስር ጊዜያቸውን ጨርሰው

ወደ ሀገራቸው ለመመለስ እየተጠባበቁ እንዳሉ የጠቀሱት አስተያየት ሰጪዎቹ አሁንም በሺመይሲ እስር ቤት ውስጥ ከ50 ሺህ በላይ ኢትዮጵያውያን ታስረው እንደሚገኙ ገልጸዋል። የውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ የእስር ጊዜያቸውን የጨረሱና በጊዜያዊ ማቆያዎች የሚገኙ ፍልሰተኞችን የማስመለስ ስራ በአጭር ጊዜ ውስጥ እንደሚጀምር አስታውቆ ፍርዳቸውን ያልጨረሱት ግን በሀገሪቱ ሕግ ብቻ እንደሚዳኙ አመልክቷል። ገብረ ሚካኤል ገብረ መድኅን ዝርዝር አለው።

ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ታጉረው እንደሚገኙ ከገለጹበት የሳውዲ አረቢያ ሽሜይሲ እስር ቤት ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ ሁለት ሰዎች ለአሜሪካ ድምፅ ቃለመጠይቅ ሰጥተዋል። የመጀመሪያው አስተያየት ሰጪ ከአዲስ አበባ የዛሬ 14 ዓመት እንደሄደ አውስቶ የመጨረሻዎቹን ሁለት ዓመታት ግን በእስር ቤት እንዳሳለፈ ተናግረዋል። የእስር ጊዜውን ቢጨርስም ላለፉት ዘጠኝ ወራት በዚያው እንደቆየ የሚገልጸው ይኸው አስተያየት ሰጪ

እርሱን ጨምሮ በእስር ቤቱ ያሉት ፍልሰተኞች በልዩ ልዩ ችግሮች እየተሰቃዩ ናቸው ብሏል። በእውነቱ ከሆነ እንግዲህ እግዚአብሔር አምላክ በሚያውቀው እዚህ ቤት ውስጥ ያለ ሰው የቤተሰብ ኃላፊ የሆነ ሰው ሶስት አራት አምስት ልጅ ያለው እድሜው ከአምሳ እስከ ስልሳ እስከ ሀያ እስከ አስራ ዘጠኝ ዓመት ያለ ሰው ነው። አብረን ያለ ነው። በአንድ ክፍል ውስጥ ከሁለት መቶ አምሳ እስከ ሶስት መቶ ነው ያለ ነው። ችግሩን ለመግለጽ በጣም ከባድ ነው። ራስን መታጠቢያ ሳሙና፣ ልብስ ማጠቢያ አስፈላጊ ነው የሆነ ሕክምና ለማግኘት

በጣም የተቸገርነ መስደረጃ ነው ያለ እንደገባን በዛች አንድ ልብስ ያለው ነው እስር ቤት ውስጥ። ከራያ አካባቢ ወደ ሳውዲ አረቢያ መሻገሩንና ከተወሰኑ ጊዜያት በኋላ በፖሊሶች ተይዞ ለአንድ ዓመት ከስድስት ወር ያህል እንደታሰረ የገለጸልን ሁለተኛው አስተያየት ሰጪ ደግሞ እርሱን ጨምሮ የእስር ፍርዳቸውን ጨርሰው ወደ ሀገራቸው ለመመለስ እየተጠባበቁ ያሉት ፍልሰተኞች ሶስት መቶ እንደሚደርሱ ተናግረዋል። ሆኖም ግን ሁሉም በአስቸጋሪ ሁኔታ ውስጥ እንደሚገኙ አመልክቷል።

የረብ ችግር የሚከሰተው ከህዝብ ብዛት አንጻር ነው። ያው አንድ ጥቂት ትመጣለች። ውሃም ከሶስት ቀን አንድ ቀን ይመጣል። ሙቀት አለ፣ የህዝብ ብዛት አለ፣ በያው በሽታ። አሁን እንዳለ እዚህ ያለው እስር ቤት ያለው ህዝብ በሙሉ በሽተኛ ነው፣ ከእኔ ጀምሮ ማለት ነው። እኔ አንድ ጊዜ ወጥቼ ነበር፣ የተወሰነ መድኃኒት አመጣሁ፣ ለዚሁ ለአንዳንድ ልጆች አካፍሉ። ያው አሁን ምንም የተሻለ ነገር የለም፣ ሕክምናም የለም። ሕክምና የለም የሚያወጡት አንድ ሰው ሁለት ሰው ነው። እዛ ሄደህ

አንተን ያመመህ በሽታ ሌላ በሽታ ነው። የሚሰጡ መድኒት ሌላ መድኒት ነው። ስንት በር ደብድበህ ተጨቃጭተህ ከአንዳንድ ምስክር ወታደሮች የሚያዝሩ አሉ። መቼም ከ- የሰው ልጅ አንዳንድ አዛኛለ እነሱ ናቸው መረታዊ ይዘውን ይሄዳሉ። እዛ ቁጭ ብለው ቢያንስ አስራ ሁለት ሰዓት ያክል እዛ ተቀምጠህ ነው የምትገባው። ኢትዮጵያዊነትህን ነው የምትጠላው።

የእስር ጊዜያቸውን ከጨረሱ ለምን ወደ ሀገራቸው እንዳልተመለሱ ላቀረብንላቸው ጥያቄ ሁለተኛው አስተያየት ሰጪ ይህን ምላሽ ሰጥቷል። በቃ ይሄ ሁሉ ጉድለት የኢትዮጵያ መንግስት ነው እንደዚህ የሚያስደርገ ንም ያሁን እነሱንም ስጠይቃቸው የሆነ ጥያቄ የራሳችሁ መንግስት ነው ነውሚት የኢትዮጵያን ኤምባሲ ለማግኘት በስልክ ለመደወል ሞክራችኋል? ምንድን ነው የሚሏችሁ? ስቆ ነው የሚዘጋብ። ምንም አይነት መልስ የላቸው። የሚገርም አንድ ጊዜ ምግብ ዘግተን ወተን ደና አግኝተናቸው ነበር እነዚህ

ቆንስላዎች ስላዎች ማለት ነው። እስኪ እንደ ዜጋ እንደ ዜጋ መእታቸው እንኳ ህዩን ያለብንን ችግር ህዩን በሙቀት እየተሰካየ ነው ኖ ህዩን ስንላቸው ምንም አይነት ምላሽ አልሰጡ ነው። በጉዳዩ ላይ በአሜሪካ ድምፅ የተጠየቀው የኢትዮጵያ የውጭ ጉዳይ ሚኒስቴር ጅዳ ውስጥ በሚገኘው የሺሜሲ እስር ቤት ውስጥ የእስር ጊዜያቸውን የጨረሱት ብቻ ሳይሆኑ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ኢትዮጵያውያን ፍልሰተኞችም በጊዜያዊነት ተይዘው እንደሚገኙ ገልጿል።

ሁሉንም በአጭር ጊዜ ውስጥ ወደ ሀገራቸው ለማስመለስ ዝግጅት እየተደረገ እንዳለም አስታውቋል። ጉዳዩን በማስመልከት አስተያየት መስጠት አስፈላጊ እንደሆነ አምነው ነገር ግን በራሳቸው ፍላጎት ማንነታቸው እንዳይገለጽ የጠየቁን አንድ የውጭ ጉዳይ ሚኒስቴር የሥራ ኃላፊ የእስር ጊዜያቸውን የጨረሱ ዜጎችን የማስመለስ ሥራ የሚያከናውንና ወደ ሀገራቸው ከተመለሱ በኋላም ወደ የመጡባቸው ክልሎች የሚያደርስ ኮሚቴ እንደተቋቋመ ገልጸዋል።

በስልክ ካነጋገርናቸው ፍልሰተኞች መካከል አንደኛው ደግሞ መንግስት፣ በአፋጣኝ ይድረስልን፣ ሌላውም ህዝብ ድምፅ ይሆነን ይላል። በዚህ ምሽ ቤት ዝግጅ ውስጥ ላለ ነው፣ ሁሉ አስረኞች በአውሮፓም፣ በአሜሪካም፣ በኢትዮጵያም በየትኛውም ቦታ ላይ አለ ድምፅ እንድትሆኑ ነው። እናንተ ይህን ድምፅ ካላወጣችሁልን እኛ እዚህ ቦታ ላይ ግምት የሌለው ጊዜ እንደምንቀመጥ ነው የምነግራችሁ። ብዙ የቤተሰብ አስተዳዳሪ አለ፣ ብዙ እናት አባቱን የሚጦር አለ።

በዚህ አጋጣሚ ሀገራችን ውስጥ ያለውንም ችግር ታቃለ ሰው ሰርቶ መብላት የማይችልበት ደረጃ ደርሰናል። እኛ ዚህ ታስረናል። ምንድን ነው የወደፊታችንስ? ስለዚህ የኢትዮጵያ መንግስት አንድ ይበዳል እያለ ነው። በሽሜሲ የእስር ጊዜያቸውን ከጨረሱት ፍልሰተኞች በተጨማሪ አሁንም በእስር ላይ የሚገኙ ከሐምሳ ሺህ በላይ ኢትዮጵያውያን መኖራቸውን ሁለተኛው አስተያየት ሰጪ ይናገራል። እዚያ የሚገርም ነገር በቁስላቸው የሰውነታቸው ቆስሎ ግድግዳ ላይ እንደዚህ

ኪዳር ላይ እየጻፉ ያሉት በዳማቸው ማለት ነው። ጫማ የላቸውም፣ ልብስ የላቸውም። ያው በጣም አስከፊ ሁኔታ ላይ ያለው ህዝቡ። በዛ ላይ ደግሞ ብዙ ያበዱ ልጆች አሉ፣ አብደው እዛው ተዘግተዋል። ሴት ልጅ ብዙ ነገር ያስፈልጋታል። ህፃናቶች አሉ፣ ወተት የለም። ከዛ ላይ እንግዲህ ይህን ኪታ በልታ ምን አይነት ጡት እንደምታጠባው ለልጅ እግዚአብሔር ይወቅ። እዛ ላይ ብዙ ነገር፣ ሞዴስ ነገር ያስፈልጋቸዋል።

ያው የኖላርችም በቃ ብዙዎቹ እያበሉ ነው። እና ሴቶችማ ያው እኛ እንደዚህ የሆነ ሴቶች እንግዲህ ያው ምን ያህል እንደሚጎዱ ያው የውጭ ጉዳይ ሚኒስቴር አስተያየት ሰጪው በበኩላቸው የእስር ጊዜያቸውን ያልጨረሱ ፍልሰተኞች በሀገሪቱ ህግ ብቻ እንደሚዳኙ ገልጸውልናል። ከዚህ ቀደም የውጭ ጉዳይ ሚኒስቴር በአንድ ዓመት ውስጥ አንድ መቶ ሰላሳ አንድ ሺህ ኢትዮጵያውያን ከሳውዲ አረቢያ ማስመለሱንና ይህን ሥራ ሲያከናውን የነበረው ብሔራዊ አስመላሽ ኮሚቴም

የአንድ ዓመት እቅዱን ማጠናቀቁን አስታውቆ ነበር። ከመጨረሻዎቹ ተመላሾች መካከል በጊዜው ለአሜሪካ ድምፅ አስተያየት የሰጡት በተለያዩ እስር ቤቶች ውስጥ የሚሰቃዩ በርካታ ኢትዮጵያውያን ሳይፈቱ መቅረታቸውን ገልጸው ለእነርሱም መንግሥት እንዲደርስላቸው ጥሪ ማቅረባቸው አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያጠናቀርናቸውን ዘገባዎች ወደ ማጠናቀቁ ተቃርበናል። ከመሰነባበታችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ወይም ቢካተቱ የምትሏቸውን ጉዳዮች ለመጠቆም በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ ወደ እናንተ የሚተላለፈው የአሜሪካ ድምጽ ራዲዮ እንደዚህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪግ

ቤት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም ይተላለፋል። አስተያየቶቻችሁን፣ ጥቆማዎቻችሁን በተጠቀሱት የፌስቡክ አት ቪኦኤ አምሀሪክ እንዲሁም የትዊተር ወይም በአሁኑ ኤክስ

ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። 2022513505 ከፊት የመደመር ምልክትና አንድን በማስቀደም በዋትሳፕ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም በደና